የወላይታ ሕዝብ ክልል የመመስረት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንዲሰጠው የወላይታ ብሔራዊ ንቅናቄ ወብን እና የወላይታ ሕዝብ ዲሞክራሲያዊ ግንባር ወህዴግ አሳስበዋል። ፓርቲዎቹ ማሳሰቢያውን የሰጡት ትናንት ባወጡት ጋዜጣዊ መግለጫ ሲሆን ከህዝብ ፍላጎትና ፈቃድ ውጭ የሚተላለፍ የፖለቲካ ውሳኔ ተቀባይነት የሌለው መሆኑን አጥብቀን እናስገነዝባለን ነው ያሉት። የምርጫ ቦርድ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በደቡብ ክልል በሚነሱ በክልል የመደራጀት ጥያቄዎች ዙሪያ በአዲስ አበባ ከተማ ከምሁራንና ከፖለቲከኞች ጋር ባደረገው ውይይት ጥያቄዎቹን ለመመለስ ህገ መንግስቱን ማሻሻል እንደሚያስፈልግ መገለጹ ተዘግቦ ነበር። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ መግለጫውን ተመልክቷል። የወላይታ ብሔራዊ ንቅናቄ ወብን ሊቀመንበር ዶክተር አባዮ ቶራ እንዳሉት ፓርቲው ባደረገው አስቸኳይ ስብሰባ የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ የደረሰበትን ደረጃ በጥልቀት በመገምገም አቋም ይዟል። የወላይታ ህዝብ በኢፌድሪ ህገ መንግስት አንቀጽ 47 መሰረት የራሱን ክልል በመሰረት ህገ መንግስታዊ ጥያቄ በዞኑ ምክር ቤት በሙሉ ድምፂን ታገኝቶ ለክልል ምክር ቤት ልኳል። ሆኖም ምክር ቤቱ እስከ ትላንትናው ዕለት ድረስ ከህግ አግባብ ውጪ በሆነ መንገድ ውሳኔ ህዝብ እንዳይከናወን በማድረጉ በአንድ አገር ውስጥ ያሉ ህዝቦች በህግ ፊት በእኩልነት የመዳኘት መብታቸው ተጥሷል። ስለሆነም በአስቸኳይ መታረም አለበትም ብሏል። የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንደሰጠው የወላይታ ብሄራዊ ንቅናቄ ይጠይቃል ነው ያሉትም ህገ መንግስቱ ለህዝቦች የሰጠው ይኸው የመብት ጥያቄ ሊመለስ የምችለው በህገ መንግስቱ ብቻ እንጂ በደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን ፖለቲካዊ ውሳኔ አይደለም። ይህ የማይሆን እንደሆነ ላለአስፈላጊ ግጭት የሚጋብዙና የህዝቦችን መብት የሚጥስ ይህ ህገ መንግስታዊ አካሄድ ነው ብሏል ዶክተር አበባየው። የራስን ክልል ለመመስረት ህገ መንግስታዊ ጥያቄን ከቀበሌ እስከ ዞን ባሉ የህዝብ ተወካዮች ውይይት ተደርጎ በሙሉ ድምፅ አካባቢ ምክር ቤቶች ጸድቆ ለደቡብ ክልል ምክር ቤት ታህሳስ ውስጥ መላኩ ይታወቃል። እና ይሄ የተላከው የህዝቡ ውሳኔ በደቡብ ክልል ምክር ቤት ታፍኖ ነው የቀረው፣ ለምርጫ ቦርድም አልተላለፈም። ይሄ በፍጹም ይህ ህገ መንግስታዊ ና ይህ ፍትሃዊ ውሳኔ ወይም ክስተት ነው ብለን ነው የፈረጅ ነው። እና ይሄ መታረም አለበት ህገ መንግስቱ ባስቀመጠው አቅጣጫ መሰረት ፍጹም ዴሞክራሲያዊ እና ፍትሐዊ በሆነ መንገድ ሊፈታ የሚችል ምንም ያል ውስብስብነት የሌለው ጥያቄ መሆኑን ነው የወላይታ ብሔራዊ ንቅናቄ የሚያምነው። ነገር ግን አንዳንድ መረጃዎች ከስብሰባው የሚወጡ ፍንጮች እንደሚያሳዩት የውይይቱ አቅጣጫ ከህዝቡ ጥያቄ በተወሰነ ደረጃ ያፈነገጠ እና በዘላቂነት የህዝቦችን ሰላማዊ ግንኙነት ህዝቡ ደግሞ ለልማት ያለው ተነሳሽነት እና ራሱን በራሱ በራሱን ሰላም ጠብቆ የቆየ ህዝብ እንደመሆኑ የህዝቦቹን ሰላም ሊፈታተን የሚችል አላስፈላጊ ግጭት ሊያመጣ የሚችል ምንም ተገቢነት የሌለው ዋጋ ሊያስከፍል የሚችል አቅጣጫ ህግና ስርዓትን ካልተከተለ የሚከፈለው መስዋዕትነት ምንም መከፈል የሌለበት ነገር ግን በፖለቲካ አድባጫ ስህተት ብቻ ሊመጣ የሚችል አደጋ ሆኖ ስለታየን አስቸኳይ ስብሰባ አድርገን እንግዲህ በፓርቲያችን ህገ ደንብ መሰረት ተሰብስበን አቋም ይዘናል። ከህዝብ ጋር ውይይት ሳይደረግ በጥናትና በድብቅ የሚመለስ ጥያቄ አለመሆኑና በአገሪቱ የታየውን ለውጥ ስጋት ላይ የምጥል አካሄድ በመሆኑም ጥንቃቄ ሊደረግ እንደሚገባም ተናግሯል። ይሄ ጥያቄ ከተጠየቀበት ጊዜ ጀምሮ በዚህ ጉዳይ ይመለከተኛል ብሎ የሚያስብ አካል ወደ ህዝብ ቀርቦ ከህዝብ ጋር ተነጋግሮ አንዳችም አቅጣጫ ያስቀመጠበት አጋጣሚ አልነበርም። ይሄ ደግሞ ህዝቡ ምን ሊሆን ይችላል የሚል አላስፈላጊ ግምት ውስጥ እንዲገባና ከግምት ደግሞ የተነሳ አላስፈላጊ ውሳኔዎቹን እርምጃዎቹን እንዲወስድ የሚገፋፋ ነው የሚሆነው። ከዛ ውጭ የፌዴራል መንግስት ትልቁ ኃላፊነት ህገ መንግስቱን ማክበር እና ማስከበር ነው። ራሱ መንግስት ደግሞ ያላከበረው ህገ መንግስት ሌላው ሊያከብረው አይችልም። ስለዚህ ትልቁ ስራ የፌዴራል መንግስት ህገ መንግስታዊ ስርዓቱን ተከትሎ ጥያቄውን መመለስ ብቻ ነው። ምንም ጥናት የሚያስፈልገው ጉዳይ አይደለም። ይሄ ጉዳይ የህዝብን ጥያቄ ለማፈን የሚደረግ እንቅስቃሴ አድርገን ነው የምንወስደው እንጂ ያን ያህል የጥያቄዎቹ ባለቤቶች ባልተገኙበት የህዝቡ ራሱ በኩል ባልተወከለበት መድረኮች ላይ ሰዎች በስሜት የሚናገሩትን የህዝብ ወይም የምሁር ምልከታ ተደርጎ መወሰዱ በራሱ አደጋ ነው። ለሪፈረንደምም ሆነ ለሌሎች ሰላማዊ፣ ዘላቂ ሰላም ሊያስገኙ የሚችሉ አማራጮች ላይ ከራሱ ከጥያቄው ባለቤት ጋር መነጋገር ነው የሚበጀው። በተመሳሳይ የውላይታ ህዝብ ዲሞክራሲያዊ ግንባር ውሄደግ በበኩሉ ጥያቄው በማዕከላዊ መንግስትም ሆነ በደሄደን በጎ ፈቃድ የሚመለስ ሳይሆን ህዝቡ በህገ መንግስቱ የተጎናጸፈው መብት በመሆኑ የድርጅቱ ጥናትና የምርጫ ቦርድ ውይይት በወላይታ ህዝብና በውሄደግ ዘንድ ተቀባይነት እንደሌለው ዛሬ በድረ ገጹ ባወጣው መግለጫ አስታውቋል። የጥያቄው ባለቤት የሆኑ ብሔሮችና ብሔረሰቦችን ያላሳተፈ የጥቂት ግለሰቦች ውይይት ጊዜው ያለፈበት እናውቅልሃለው አይነት አካሄድ በመሆኑ ተመሳሳይ ድርጊት መቆም አለበት ብሏል። መግለጫው የወላይታ ህዝብ ህዝባዊ ሰልፍ በማካሄድ ጭምር ለመንግስትና ለሚመለከታቸው አካላት የገለጠው ህገ መንግስታዊ ጥያቄውን በህገ መንግስቱ ድንጋጌ መሰረት ከመመለስ ይልቅ እየተሸረበ ነው ያሉት የፖለቲካ ሴራ እንዲቆም ጠይቋል። ፓርቲው የምርጫ ቦርድ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በደቡብ ክልል በሚነሱ በክልል የመደራጀት ጥያቄዎች ዙሪያ በአዲስ አበባ ከተማ ከምሁራንና ከፖለቲካ ፓርቲዎች ጋር ባደረገው ውይይት ጥያቄዎችን ለመመለስ ህገ መንግስቱን ማሻሻል እንደሚያስፈልግ ተዘግቦ ነበር። ይሁን እንጂ የወላይታ ብሔራዊ ንቅናቄና የወላይታ ህዝቦች ዲሞክራሲያዊ ግንባር በዚህ ሀሳብ አይስማሙም። ሀገሪቱ አዳዲስ ክልሎች እንዴት ሊዋቀሩ እንደሚችሉ የሚያትት ግልጽ ህገ መንግስቱ እያላት የክልል ጥያቄዎችን ለመመለስ ህገ መንግስቱን ማሻሻል ያስፈልጋል ብሎ ማለት ህገ መንግስቱን መናድ ስለሆነም ጥንቃቄ ሊደረግ ይገባል ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ Ах, awesome.